የስልጣን ዘመናቸው ሊያበቃ አንድ ወር የሚጠጋ ጊዜ የቀራቸው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወደ አፍሪካ ሀገር አቅንተዋል። በዛሬው ዕለት ከአንጎላው ፕሬዚደንት ጋር ሉዋንዳ ላይ ተገናኝተው ሞክረዋል። የባይደን የአፍሪካን ጉዞን ፖለቲካዊና ኢኮኖሚያዊ አንድምታ እንዲያስረዱን ባለሙያ ገብዘናል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ተባባሪ ፕሮፌሰር የሆኑትን በአሁኑ ወቅት በአሜሪካ የሚገኘው ዱኬን ዩኒቨርሲቲ በአፍሪካ ጥናት ማዕከል ተገባዥ ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው እንግዳችን። የባይደን የአሁኑ ጉብኝትን ወቅታዊነት በተመለከተ ያላቸውን ምልከታ ካጋሩበት ቆይታችን ጀምሯል። የዛሬ ሁለት ዓመት ይመስለኛል የአፍሪካ አሜሪካ የመሪዎች ጉባኤ ዋሽንግተን ዲሲ ውስጥ ባዘጋጁ ወቅት አፍሪካን የመጎብኘት እቅዳቸውን አንስተው ነበር፣ እና የዛ አካል ነው ተደርጎ መታየት ያለበት ይመስለኛል። ከዛ ባለፈ ግን አንድምታውን ስንመለከት አሁንም ቢሆን በተለይም የዲሞክራቲክ ፓርቲ መራው የነበረው የአሜሪካ መንግስት አፍሪካን የሚያይበት መነጽር ከእርዳታ ከሰብአዊ እርዳታ የዘለለ ጠንካራ የሆነ እስትራቴጂካዊ አጋር የሚሆኑ ሀገራት ያሉበት ትልቅ አጎር አድርጎ እያያሉት የሚለውን እንድጠራጠር የሚያደርገኝ ነው። ቸውን የስልጣን ዘመናቸውን እየጨረሱ ነው። አፍሪካ ውስጥ በጣም ብዙ ነገሮች ሆነዋል። ባለፉት አራት ዓመታት በእሳቸው የስልጣን ዘመን የአሜሪካን ፍላጎት ብሔራዊ ፍላጎት ጥቅም ሊጎዱ የሚችሉ ብዙ ነገሮች እውነቶች የተከሰቱበት ወቅት ነው እና አለም አቀፋዊ ችግር ትርምስ እንዳለ ሆኖ እና በዚህም ጊዜ ከአፍሪካ መሪዎች ጋር በየሀገራቱ እየሄዱ ስትራቴጂክ አጋርነት የሚያጠናክሩ ስራዎችን ሳይሰሩ በጣም ዘግይተው መሄዳቸው አሁንም ቢሆን Yeah, uh, which would be የፖሊሲ ስርዓቱ ለአፍሪካ ያለውን አነስተኛ ኩረት የሚያሳይ አድገን ልንመለከተው እንችላለን ብዬ አስባለሁ። የባይደን የአፍሪካ ጉብኝት ካተኮሩባቸው ሀገራት መካከል ጥቂት የአፍሪካ ሀገራት ናቸው። ከነዛ መካከል አንዷ አንጎላ ናት። ባይደን ወደ አንጎላ ከቀኑበት ምክንያት አንዱ የሎቢቶ መተላለፊያ የተሰኘውን በማዕድን የበለጸጉ ሶስት የአፍሪካ ሀገራትን የሚያቆራረጥ የባቡር መስመር ግንባታ ይዞታ ለመመልከት እንደሆነም ተነግሯል። ለመሆኑ ይሄ መተላለፊያ ግንባታና ዩናይትድ ስቴትስን የምናገናኛቸው ያለው ምጣኔ ሀብታዊ ፋይዳ ምንድን ነው? እየተጀመሩ ይሄ የመሰረተ ልማቶች የኢኮኖሚ፣ የመንገድ የትራንስፖርት የመሰረተ ልማቶች ዝርጋታዎችን በተወሰኑ አፍሪካ ሀገራት ውስጥ የመዘርጋት የመደገፍ ፕሮጀክቶች እና ውጥኖች ነበሩ። የሎቢቶ ክሮስ አትላንቲክ ደግሞ አትላንቲክና ህንድ ውቅያኖስን ለማገናኘት የተሰራ ያለ ወሳኝ የሚባሉ እነዚህ ክሪቲካል ሚነራልስ የምንላቸው ማዕድናትን በተለይ አሁን የጠቀስኩ አካባቢ ደቡባዊ አፍሪካ ክፍል እነ ዛምቢያ፣ ታንዛኒያ፣ ኮንጎ፣ አንጎላ ጉብኝት እያደረጉ ያሉበት ሀገር በኮፐር እና በተለያዩ ሌሎች ማዕድናት የበለጸገ ነው። የተፈጥሮ ጋዝ ያለበት ቦታ ነው። ገንዘብ በመመደብ እስካሁን ድረስ ወደ ሶስት ቢሊዮን ዶላር አካባቢ መድበው እንቅስቃሴ እያደረጉ ነው። በከፍተኛ አትኩሮት ነው አሜሪካ ይህን እየተከታተለች ያለችው። ምናልባትም ቻይና በዋን ቤልት ኤንድ ዋን ሮድ ኢኒሼቲቭ ላለፉት ሀያ ሰላሳ የሚሆኑ አመታት ከተለያዩ አፍሪካ ሀገሮች ጋር እነዚህ አሁን የጠቀስናቸውን ሀገራት ጨምሮ በንግድ የማስተሳሰብ ስራዋን ብሪክስ ውስጥ ያላትን ሚና ፋይናንሲንግ፣ ገንዘብ በመስጠት ልማትን በማገዝ ያው ከፖለቲካ ጣልቃ ገብነት በራቀ ከዚህ አንጻር ስታየው ያንን ካውንተር ለማድረግ የቻይናን እንቅስቃሴ ስራ ፉክክር ለማለት በጣም ይከብደኛል። ላለፉት ሀያ ዓመታት የአሜሪካ ውጭ ጉዳይ ፖሊሲ ትኩረት አቅጣጫው ሰብአዊ እርዳታን ማዳረስ ላይ ወይም እርዳታ ላይ ያተኮረ ነው እንጂ ኢንቨስትመንት ላይ፣ የመሰረተ ልማት ዝርጋታ ላይ ያተኮረ ስላልነበረ ቻይናዎቹ ደግሞ ይሄንን በትጋት እየሰሩ ስለነበረ ለመፎካከር ለማለት ትንሽ ይከብደኛል። ሌት ሆኖ ቢጀምርም ዘግይቶ ቢጀምሩም ግን የዚህን አስፈላጊነት መንግስታቸው ተረድቶ እዛ ላይ የሚሰሩትን ስራ ለማየት ለማጠናከር፣ ይበል እንዲል እንዲቀጥል ለማድረግ የታለም ይመስለኛል። እንደሚታወቀው ከአንድ ወር በኋላ አዲሱ የዩናይትድ ስቴትስ አስተዳደር ስልጣን ይረከባል ተብሎ ይጠበቃል። ባይደን በአሁኑ ጉብኝታቸው የሚያስመዘግቧቸውን ቁም ነገሮች በአዲሱ አመራር ዘመን የመቀጠላቸው እድል ምን ያክል ነው? እንደምታውቀው ዶናልድ ትራምፕ የሪፐብሊካን ሆነው የሚቀጥለውን መንግስት ስልጣን ሲረከቡ ከምንጠብቃቸው ጉዳዮች ውስጥ አንደኛው ሁለትዮሽ ወይም በተናጠል የሚደረጉ እርምጃዎች የምትወስድ ሀገር ማስቀጠል ነው። ከፍተኛ የሆነ ፍላጎትን ያሳዩ ናቸው ያደረጉ ናቸው። እሱን ይቀጥላሉ ብዬ አስባለሁ። ከዛ ባለፈ ደግሞ በጣም ወዳጅ ከሚሏቸው የቅርብ ሀገራት ጋር ሁለትዮሽ፣ ሶስትዮሽ የሆኑ ግንኙነቶችን በመመስረት ሊያሳኩ ያሰቧቸውን ስራዎች ይከውናሉ ብዬ አስባለሁ። በዚሁ ሂደት ውስጥ ዶናልድ ትራምፕ እንግዲህ ከንግድ ባክግራውንድ፣ ከዛ የመጡ ናቸው። ምናልባት ከአፍሪካ ጋር በቀጣይ የሚኖራቸው ግንኙነቶች አሁን ቅድም ያነሳነውን አይነት የሎቢቶ ኮሪደር ልማትን በተመለከተ ትኩረት ሰጥቶ የሚሰሩ ይመስለኛል። የቻይናን አፍሪካ ውስጥ የሚኖር የኢኮኖሚ የበላይነት የፖለቲካ የበላይነት ማቆም የሚቻለው አፍሪካውያን ሀገራትን በተለይ እንደዚህ ስትራቴጂክ የሆኑ ሀገራትን ወይም ስትራቴጂክ ጠቀሜታ ማምጣት የሚያስችል ስራ ከአሜሪካ መንግስት ከሆነ መስራት የሚችሉ ሀገራት ጋር የበለጠ ግንኙነት ማድረግ ነው። እሱ ብቻም ሳይሆን ከዚህ ባለፈ የተለየ ትኩረት አቅጣጫ ይኖራቸዋል ብዬ የማስበው ደግሞ በሰላም እና ጸጥታ ደህንነት ስራ ውስጥ ነው የሚሆነው በተለይም የመካከለኛው ምስራቅ ሀገራትን በግብፅ አማካኝነት አፍሪካ ቀንድ አካባቢ ያሉ ጸረ ሽብር እንቅስቃሴዎችን ለመምራት በሚያስችል መልኩ አጋርነት መፍጠር ላይም እንደዚሁ ያተኩራሉ ብለን እናስባለን። እጅግ በጣም አመሰግናለሁ ዶክተር ሳሙኤል አሰፋ። በቅርቡ እንግዲህ የስልጣን ዘመናቸውን ሊጠናቀቅ ጥቂት ቀናት የቀራቸው ፕሬዚደንት ባይደን ወደ አፍሪካ አህጉር ያደረጉትን ጉዞና ጉብኝት በማስመልከት ስለሚኖረው ቀጠናዊና ዓለም አቀፋዊ አንድምታ ለሰጡን ሙያዊ አስተያየት በእጅጉ አመሰግናለሁ። እኔም አመሰግናለሁ።